ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ። ዜና በተለይ ደግሞ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል። ዶክተር የጋዜጠኞችን አእምሮ ጤና በተመለከተ በምሽቱ ዘገባ አለን። ከዛ ዘገባ ላይ የተወሰደ ድምፅ ነበር የሰማችሁት ወይም የተመለከታችሁት። ዘገባ ይኖረናል። ሌሎች ጥንቅሮችም ይዘናል። የደንገረሙ የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ጥናቶች ጋዜጠኞች በሚሰሯቸው ዜናዎችና ዘገባቸውን ተከትለው በኢንተርኔት እንዲሁም ደግሞ ከድረገጽ ውጪ በሚደርስባቸው ጥቃት ለአይምሮ ሕመም እንደሚጋለጡ ያመለክታሉ። በኢትዮጵያ የሚካሄዱ ግጭቶች፣ የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉትን ስቃይ የሚዘግቡ ጋዜጠኞችን በስራቸው ምክንያት ለጭንቀት መረበሽና እንቅልፍ ማጣት እንደሚዳረጉ ገልጸው የሚዲያ ተቋማት የጋዜጠኞችን አይምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱ ጠይቋል። ቆየ በዚህ ዙሪያ ያስተናዳችሁ ዘገባ ይቀጥላል። እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም ፒቲኤስዲ የተሰኘ የአይምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳኤ ዳምጤ ላለፉት ስምንት አመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ አለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዲት ገልጻለች። ሁነቶቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኤምፓቲ የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ፣ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውን ዜናውንም እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን። ካሳዬ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሐን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የአይንማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአይምሮ መረበሽ አስከትሎባታል። በተለይ የአይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር እንዴት እንደተገደሉ ሰዎቹ ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን መንገዱ ላይ የነበረው ሁነት ምን ይመስላል? አስክሬናቸው እንዴት ነበር? አስፋልት ዳር ተደራርቦ የተቀመጠው ደማቸው ፈሶ ወዴት ሄደ? የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖ ነው ያሳደረብኝ። ከዓይኔም መውጣት አልቻለም። ድስክራይብ ያደረጉልኝ እውነት እና እሱን ተሸክሜ ሚዛና ሆኜ ዘገባውን መስራት አለብኝ። በጣም ከባድ ነበር። በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የሥነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች። ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ የተመታ አንድ ትምህርት ቤት ውስጥ ነበርና ህጻናቶቹ መጥተዋል። ኦልሬዲ ህይወታቸው አልፈዋል እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመመኝ። ምክንያቱም እናት ነኝም ጋዜጠኛም ያመመኝ እንደ እናትነቴ ተሰምቶኛል። በጦርነቱ ወቅቱ ላይ በጣም ብዙ ነገር አሳልፍ ያለው ጊዜም በጠታዊ ብቃት የተጎዱ ሰዎች አይደር ይዞ ነበርና

ጋዜጠኞች በዓለም ላይ ያለ ማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣ ፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም። ምንም ነገር ደሞዝ አልነበረም። ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅትና ዝም ብለን ነው የምንሰራው። ያለ ደሞዝ ነው የምንሰራው። ለታክሲም የለሽም በእግርሽ ነው የምትሄጂው። ድካማ አለ። ከዛ ሰርተሽ ስትመለሽ ቤትሽ ምንም ነገር የለም። ለልጆችሽ የምትሰጪያቸው ምንም ነገር የለም። ትራሽ ውለሽ ስትመለሽ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው። ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለህዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትኦት ባለሙያዎች ትልቅ ሚና ይኖራቸዋል። በህክምናና ስፖርት ዙሪያ ጽሁፎችን በማጋራት የሚታወቀው የህክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል። ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያያሉ፣ ይመለከታሉ ና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ። ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዘ ደግሞ ሰቆቃ ጋር የተያያዙ የአእምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ገራ አደጋ ተቆቃን የመሳሰሉ ጫናዎች ሊደርስባቸው የሚችልባቸው እድሎችም ሰፊ ነውና በጣም ዜና በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል። ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛ እና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአይምሮ ጤና ችግር ያጋልጧቸዋል። ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳደርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ። ስቶክ ሊደረጉ ይችላሉ። ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው ሁኔታ ውስጥ ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ድባቴ ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስበላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የበደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማቃቸው። በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች ለራሴ ግብአት እንዲሆነኝ ለኤክስፐሪመንት በሚል በመሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለው እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ ለምሳሌ ስሙ፣ ብሄር፣ ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብአት ከመስጠት ይልቅ ማንነቶቹን አታኪ የማድረግ ነገር አለ። በጣም የሚከባበዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል። ጋዜጠኞች በስራቸው ምክንያት ባይምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ ጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ በደንብ ጥራት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። በቃ ምንም ስሜት እንደሌለን ተደርጎ ነው የሚታሰበው። ስለዚህ የምንሰራቸው ዘገባዎች እኛ ጋ ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዟል፣ ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየሁም። ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል። በአጠቃላይ ከሚዲያ አንጻር ይሄ ነው የሚባል የተመለከትኩት አክቲቭ የሆነ ሰፖርት ሲስተም ወይም ደግሞ ኮፕ ማድረጊያ መንገዶች የሉም። ግን በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ፣ ሴሚናሮች ወይም ደግሞ ዌቢናሮች በዲጂታል ሴሚናሮች ሲዘጋጁ ሰፖርት ሲስተም ለመዘርጋት ራሱ ሲደረጉና ልምድን የማካፈል እንቅስቃሴዎችን ተመልክቻለሁ። በተወሰነ መልኩ አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአእምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳ ትናገራለች። ኢትዮጵያ ፌስ ጋዜጠኞች ማህበር መቀሌ ላይ መጥተው ነበርና ከአይደር ሪፈራል ሆስፒታል የስነ ልቦና ባለሙያዎች ተባብሮ የሁለት ቀን ስልጠና ነበር መቀሌ ላይ እንዴት ራሳችሁ ትሪት አድርጋላችሁ የሚል ስልጠና ነበር፣ እና በጣም ብዙ ነገር አግኝቻለሁ። ከጓደኞቼ ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን። ካሳይም ይህ አይነት ከአእምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች። የሚደርስበትን ነገር አስቀድሞ ጋዜጠኛውም አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎች እና ሚዲያ ላይ የሚሰሩ ተቋማት እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎችና በሌሎች ተያያዥ ነገሮች ማሳወቅ ግንዛቤ መፍጠር ይኖርባቸዋል። በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል። ያው የተመቸ የስራ ኢንቫይሮመንትን መፍጠር ሕፃናን መቀነስ፣ እረፍት በሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውን ሕክምና እንዲፈጠር ማድረግ፣ በማህበራት ደግሞ ጋዜጠኞች እራሳቸው ተደራጅተው እርስ በእርስ መረጋጋትና መነጋገር፣ ግንዛቤ ማስጨበሻ ሴሚናሮች፣ ኤክስፒሪያንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚህም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ አእምሮ ጤና ላይ ከሚሰሉ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ ካፓሲቲ ቢልድ እንዲያደርጉ መርዳት። ከሰማኒያ እስከ መቶ በመቶ የሚሆኑ ጋዜጠኞች በስራቸው ምክንያት ላይምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አይምሮ ጤና ትምህርት መስጠት የአቻ ድጋፎችን ማመቻቸትና እረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የጋቢና ቪኦኤ መሰናዶ ከዋሽንግተን ዲሲ መተላለፉን ይቀጥላል። በቅርቡ በናይሮቢ ኬንያ በተካሄደው የአፍሪካ ልማት ባንክ የ2024 ዓ.ም ጉባኤ ላይ የተገኙት የኢትዮጵያ የገንዘብ ሚኒስቴር አህመድ ሺዴ አፍሪካውያን በረዥም ጊዜ የሚከፈል ብድር ላይ እንዲያተኩሩ ምክረ ሀሳብ አቅርበዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሃብት ባለሙያዎች ደግሞ የሚገኘው ብድር በአግባቡ ለልማት መዋል እስካልቻለ ድረስ በአጭር ጊዜ የሚወሰድ በረዥም ጊዜ የሚያመጣው ለውጥ አለመኖሩን ይናገራል ሉ። በዚህ ጉዳይ ላይ አስተያየት የሰጡን ዶክተር ዳኪቶ አለሙና ዶክተር አክሎግ ቢራራን አስማማው አየነው አነጋግሮ ያሰናዳው ዘገባ ተከታዩ ነው። ባለፈው ሳምንት በኬንያ ናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ ከመከረባቸው ጉዳዮች መካከል አንዱ የአፍሪካ ሀገራት ያለባቸውን ከፍተኛ የብድር ዕዳን የተመለከተው ይገኝበታል። ኢትዮጵያን በመወከል በጉባኤ የታደሙት የገንዘብ ሚኒስትሩ አህመድ ሽዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማንሳታቸውን ፎርቹን ጋዜጣ አስነብቧል። ሚኒስትሩ ይህን የተናገሩት በጉዳዩ ዙሪያ በተዘጋጀ የፓናል ውይይት ላይ ነው። በአሁኑ ወቅት ኢትዮጵያን ጨምሮ 22 የአፍሪካ ሀገራት በከፍተኛ የዳጫና ወይም መክፈል የማይችሉበት ደረጃ ላይ እንደሚገኙ በጉባኤው ተነስቷል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ኢትዮጵያን ጨምሮ የአፍሪካ ሀገራት የገጠማቸው የዳጫና የሚበደሩትን ገንዘብ በትክክል ማስተዳደር ካለመቻላቸው ይመጣን ይላሉ። የብድር መጠኑ ከፍ ማለት ብቻ ሳይሆን ትልቁ ችግር ብዬ ነው የማስበው በአፍሪካ ውስጥ የተበደሩትን ብድር በአግባቡ በታለመለጥ አላማ ና የሰስቴነብል ፋይናንሲንግ እንግዲህ ተብሎ የተቀመጠው ኢኮኖሚውን ማህበረሰቡን ልክለውጥ በሚችል ሁኔታ ትልልቅ ፕሮጀክቶች፣ ያ ደግሞ ወደፊት ፕሮዳክቲቭ ማለት የምርታማነቱን እየጨመረ ከዛ በሚመጣው መጠን እዳውን ለመክፈል የሚያስችል ነገሮች ላይ አለመዋል ነው የአፍሪካ ትልቁ የብድር ችግር ሆኖ የታየው እንጂ ሀገራት፣ የትኛውንም ሀገር ብንወስድ መበደር አስፈላጊ ነው። ምክንያቱም አንድ ኢኮኖሚ ውስጥ በዛ ሀገር ኢኮኖሚ ውስጥ ጀኔሬት የተደረገ ያለው ሪሶርስ ብቻ በመጠቀም አይደለም አረገር ሊያድግ የሚችለው ከውጭም በፎሬን ዳይሬክት ኢንቨስትመንት ሊሆን ይችላል። በብድርም ፋይናንስ እየተደረገ ነው ኢኮኖሚ ማድረግ አለበት። አይ ቲንክ ዲስከሽኑ ላይ በተቀመጠው አስፈላጊም ነው ብዬ የማስበው እንዴት ብድሩ መዋል አለበት የምለው ትልቅ ተጽዕኖ ወይም ብዙ ኢምፋሲ ብሰጠው የተሻለ ነው እያስባለሁ። ኢትዮጵያ ካለባት አጠቃላይ ዕዳ መካከል 28 ቢሊዮን ዶላር የሚሆነው ከውጭ የተበደረችው እንደሆነ የገንዘብ ሚኒስቴር መረጃ ያሳያል። አፍሪካ ያለባት ዕዳ ደግሞ 1.15 ትሪሊዮን ዶላር እንደሚደርስ የሚገመት ሲሆን ይህም የአጉራዊ ጥቅል ምርቱን ሁለት እጥፍ ገደማ እንደማለት ነው። የምጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ ውሳኔ ሰጪ የሆኑ የአፍሪካ መንግስታት ብድርን በሚወስዱበት ወቅት ለምን እንደሚያውሉት እና መቼ እንደሚከፍሉት ግልጽ ፖሊሲ አለማስቀመጣቸው የችግሩ ሌላኛው ምክንያት ነው ይላሉም። መንግስት በሚበደርበት ጊዜ ምን ሰርቶበታል? ለምን ጥቅሙ አለ? እንዴት ነው እዚህ ክራይሲስ ውስጥ የገባን የሚለው ጥያቄ፣ አይ ቲንክ መሰረታዊ የሆኑ የፖሊሲ የአመራር ችግሮች አሉ ማለት ነው። አለያኮ ችግሩ ውስጥ አንገባም ነበር። አይደለም እዳ መበደር ከውጭ መንግስታት ባይላተራልም ሆነ መልቲላተራል በዚያ መመካት አያዋጣም። ለአፍሪካ በፍጹም አያዋጣም። የማያዋጣበት ምክንያት ምንድን ነው? ለአምስ ዓመት ቢሰጥ ያነዳ መከፈል አለበት። ዋናው ነገር ምንድን ነው? የሀገር ውስጥ አቅምን ማጠናከር ያስፈልጋል። ባጀትን በዲስፕሊን መጠቀም ብድርም ሲገኝ፣ ኮንሴሽናል ኤድ፣ ለምሳሌ ከአይዳ የሚገኝ ብድር አለ አይደለም? ለአምሳ አመት የሚሰጥ ኢንትረስት ፍሪ ሎ ኢንትረስት አ ያንንም እኮ እየተቀበል ስንት አመት ሆነን እኮ ከሺ ዘጠኝ መቶ አምሳዎቹ ጀምሮ እስካሁን ድረስ ኢትዮጵያ ብዙ ድጋፍ አግኝታለች። ግን ያነ ምን አመጣ መሰረታዊ የሆነ መዋቅራዊ ለውጥ አምጥቷል ወይ? የኢትዮጵያ ሕዝብ ለምሳሌ የኑሮ ፍላጎቱን ምግብ፣ መጠለያ፣ ውሃ የመሳሰሉ የጤና አገልግሎት የመሳሰሉትን መሰረተ ልማት እንደዚህ የመሳሰሉትን አግኝቷል ወይ ሸፍኗል ወይ የሚለውን ጥያቄ በምንጠይቅበት ጊዜ አላደረገም፣ አልተቻለም ዋይ ብለን መጠየቅ ይኖርብናል። ኢትዮጵያ ያለባቸውን እዳ በጊዜው መክፈል ካልቻሉ ሶስት የአፍሪካ ሀገራት መካከል አንዷ መሆናም የሚታወቅ ነው። መንግስት ያለበትን የብድር እዳ ለማስተካከልም ከበዳሪ ሀገራትና ከዓለም አቀፍ ተቋማት ጋር እየተደራደረ ይገኛል። ዶክተር ዳኪቶ አለሙ እንደሚሉት ኢትዮጵያን ጨምሮ የአፍሪካ ሀገራት እዳቸውን በጊዜ ለመክፈል አለመቻላቸው ለኢኮኖሚያቸው አስፈላጊ የሆነውን የውጭ ቀጥታ ኢንቨስትመንት እንዲያጡ ሊያደርጋቸው ይችላል። ይህ ደግሞ በኢኮኖሚ ላይ የሚፈጥረው ጫና ከፍተኛ መሆኑን ይገልጻሉ። የሚመጣው ብድር ትራንስፓረንት ወይ ደግሞ ግልጽ በሆነ ሁኔታ በትግልጽ በሆነ ሁኔታ ካልመጣ የምናመጣቸው ብድሮች ብዙ ነገሮችን በማወዳደር ለኢኮኖሚ ወይንም ለሀገሪቷ በሚጠቅም ሁኔታ ብድሮቹ ካልመጡ ያገኘናቸውን ብድሮች በሙሉ የምንወስዱ ከሆነ አሁን የምናየው አይነት የዳጫ ነው ከፍ በማለት ቀውስ ነው የሚፈጠረው። እንግዲህ የብድር ቀውስ ማለት አንድ ሀገር ተበድሮ እዳ አለመክፈል ብድር የብድር ቀውስ ነው። ይዝ እነዚህ ደግሞ ትልቅ ብዙ ኢምፕሊኬሽን አላቸው ሀገሪቱ ላይ የሚያመጣቸው ብዙ ጫናዎች አሉ። ለምሳሌ አንድ ሀገር እዳውን መክፈል አለመቻል፣ ፎሬን ዳይሬክት ኢንቨስትመንት እናመጣለን ብለን ማሰብ እዛ አንችልም። ሀገሪቱ ላይ ያለው ተአማንነቷን ይቀንሳል። እነዚህ እነዚህ ነገሮች ኢኮኖሚው ተመልሶ በጥሩ ሁኔታ እንዳይንቀሳቀስ ያደርጋልና ብድሩ የሚመጣው ብድር ጠቃሚ በሆኑት ሁኔታዎች ላይ በአግባቡ ማስተዳደር ብቻል ለወሳኝ ነገሮች ብቻ እና ለሬዥም ነገሮች ያሁን በድርድር በተለይ እነዚህ ከንግድ ከሆኑት ድርጅቶች ብድር የተሻለው ይህ መልቲናሽናል የምንላቸው ወይም መልቲላተራሉ ብድሮች ከአይምኤፍ ሊሆን ይችላል፣ ወርልድ ባንክ የአፍሪካም ዴቨሎፕመንት ባንክ ሊሆን ይችላል። እነዚህን በመጠቀም ፋይናንስ ማድረግ የተሻለ ኢኮኖሚውን እንዲያድጉ ያደርጋል። ዶክተር አክሎግ ቢራራ በበኩላቸው ሀገራቱ ያሉባቸውን ዕዳዎች ለማስተካከል ጥብቅ የገንዘብ ወጪ አስተዳደርን በመከተል ና የሚገኙ ብድሮችን ከውጭ የሚያስገባቸውን ምርቶች መተካት ወደሚያስችሉ ኢንቨስትመንቶች በመቀየር ላይ አተኩረው ሊሰሩ እንደሚገባ ይመክራሉ። ብድርን ለምርት መዋል ዋናው መሰረታዊ መርህ መሆን አለበት። እኔ የምጠቀመው ምሳሌ ደቡብ ኮሪያ ና ቪየትናም ያደረጉትን ነው። ደቡብ ኮሪያም ቪየትናምም ሌሎችም አሉ። ቻይናም ያደረገችው ተመሳሳይ ነው። ብድርን ለምርት እድገት መጠቀም እንጂ ለምሳሌ ፋብሪካዎችን በደንብ ማስፋፋት የሕዝብን ፍላጎት የሚያሟሉ እቃዎችን በሀገር ውስጥ ማምረት። ምክንያቱም መጫሚያ፣ መድኃኒት፣ ምግብ ወዘተ ከውጭ ሀገር የሚገዛ ከሆነ የውጭ ምንዛሪ ያስፈልጋል ማለት ነው። ስለዚህ የውስጥ ፍላጎትንም ማስፋፋት ያስፈልጋል። በተጨማሪ ደግሞ ለውጭ ኤክስፖርት የሚሆኑ በጣም የሚፈለጉ ኮምፕቲቲቭ ፕራይስ የሚያስገኙ ነገሮችን ማምረት ያስፈልጋል እና መዋቅራዊ ለውጥ ያስፈልገዋል። የኢትዮጵያ ኢኮኖሚ የገጠር ኢኮኖሚ ነው። አሁን ያለው የገጠሩ ኢኮኖሚ ደግሞ በጣም ኋላ ቀረ ነው። ያን መዘመን ያስፈልጋል። ዘመናዊ ማድረግ ያስፈልጋል። የኢትዮጵያ መንግሥት የአገር ውስጥና የውጭ ጠቅላላ ብድር በአሁኑ ወቅት 642 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ከሰሞኑ ለዚህ ተወካዮች ምክር ቤት በሰጠው ማብራሪያ ላይ ገልጿል። ይህም ከጠቅላላ የአገር ውስጥ ምርት ጋር ሲነጻጸር 394 በመቶን ይይዛል። ለአሜሪካ ድምፅ አስማሟየ ነው። ዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኤ የአዲሱ ትውልድ ድምጽ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። የደንገረመው መሰናዶን እየመራው አብሬያችሁ አለው። እንዲሁም ብርሃን ኃይሉ ስርጭቱን በማቀናበር ከስቱዲዮ አብራናለች። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ዝግጅቶቻችንን ለአስተያየት መስጠት ብትፈልጉ የምታደርሱብን አድራሻዎችን አስተዋውቃችሁ፣ በቪ አማሪክ የፌስቡክ ገጽ ላይ በመግባት ለጋቢና እያላችሁ እያ ዛ እዛ ላይ መልክት ልትተውልን ትችላላችሁ። እንዲሁም ደግሞ በቪኦ ያማሪክ ድረገጽ ላይ ያመለጧችሁን መሰናዳዎች እዛ ውስጥ መግባት ልትከታተሉ ትችላላችሁ። ስል ቁጥራችሁን ብትተውልን መልሰን እንደውላለን። አስከትለን የምናልፈው ወደ አፍሪካ ነክ ረሰ ጉዳዮች ነው። ተፈናቃዮች መጠለያ ያደረጓት የሰሜን ዳርፉር ዋና ከተማ ኤልፋሽር የለየለት የጦር ቀጠና ሆናለች። በሱዳን ሰሜን ዳርፉር ክፍለ ግዛት የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ታጣቂዎች በዋና ከተማዋ ኤልፋሽር ሆስፒታሎችና መጠለያ ካምፖች ላይ ጥቃት እያደረሱ መሆኑን ተፈናቃዮችና ሐኪሞች ተናግረዋል። ግብረሰናይ ድርጅቶችም በሱዳኑ ጦርነት ምክንያት ከመኖሪያ ቀያቸው የተፈናቀሉ ስደተኞች መሸሻ የሆነችው ኤልፋሽር ስትታመስ ዓለም በቂ ትኩረት አልሰጣትም ሲሉ ወቅሰዋል። ሄነሪ ዊልኪንስ ከለንደን ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች። የሰሜን ዳርፉር ክፍለ ግዛት ዋና ከተማ ኤልፋሽር በጸጥታ ረገድ ደህና የምትባለው ነበረች። በመሆኑም በጦርነቱና በዳርፉር ገጠራማ አካባቢዎች እየተፈጸመ ነው በተባለው የዘር ማጽዳት ጥቃት የተፈናቀሉ ወደ ስምንት መቶ ሺህ የሚገመቱ ሰዎች ተጠልለውባታል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ወር ወዲህ ግን ኤልፋሽርም የጦርነት ቀጠና የሆነች ነው። የስደተኛ መጠለያ ካምፖች ሳይቀሩ በውጊያ መሃል እየተጠመዱ ናቸው። የሱዳን የጦር ኃይልና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ተዋጊዎች ከተማይቱን ለመቆጣጠር በሚያደርጉት ውጊያ በመድፍ የተደበደቡ የመጠለያ ያ ካምፖች እንዳሉ ተነግሯል። ግብረ ሰናዩ የድንበር የለሽ ሐኪሞች ቡድን እንዳለው ከ1200 የሚበልጡ ሰዎች ተገለዋል። አደም ሮጃል ኤልፋሽር የሚገኙ ተፈናቃዮችን የሚረዳ መንግስታዊ ያልሆነ ድርጅት ቃል አቀባይ ናቸው። እነዚህ ለአገራቸው የሚዋጉ አርበኞች አይደሉም። ለራሳቸው ጥቅም ነው የሚዋጉት። የሚጎዳውም የሱዳን ሕዝብ ብቻ ነው፣ በተለይም የዳርፉር ሕዝብ። ሕዝቡ ለመኖር የሚያስፈልገውን ምግብ፣ ውሃ፣ መጠለያና መድኃኒት የመሳሰለውን ሳይቀራቷል። ምን ያህል ከባድ ቀውስ እንደሆነ ለመግለጽ ቃላት ያጥራል። አክለውም ሕዝቡ ስለ ተፋላሚዎቹ ወገኖች ደንታ የለውም፣ ውጊያው እንዲቆምለት ብቻ ነው የሚፈልገው ብለዋል። ክሌር ኒኮሌት አልፋሽር ውስጥ የህክምና አገልግሎት እየሰጠ ያለው የድንበር የለሽ ሐኪሞች ባልደረባ ሲሆኑ አንደኛው ግብረሰናይ ድርጅቱ የሚያካሂደው ሆስፒታል የማዋለጃ ክፍልና ዋናው የቀዶ ጥገና ሆስፒታል በከባድ መሳሪያ እንደተደበደቡ ገልጸዋል። ህጻናቱ በውስጡ እያሉ የሆስፒታሉ ጣሪያ ፈረሰ። ሁለት ልጆች ከሞቱ በኋላ ሆስፒታሉን ለመዝጋት አልተገደድን። ቁስለኞችን በሙሉ የሚቀበለው የቀዶ ጥገና ሆስፒታሉ በ በአስር ቀን ውስጥ አራት ጊዜ ተመጥቷል ማለት ይችላለሁ። ክሌር ክሌርኒኮሌት የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም ሌሎችም የዓለም አቀፍ ማህበረሰብ አባላት ኤልፋሽር ላይ የሚካሄደው ጦርነት እንዲቆም ያደረጉት ተማጽኖ ሰሚ ጆሮ እንዳጣ ተናግረዋል። ሰላማዊ ሰዎችም ጭምር ተጋላጭ እየሆኑበት ያለው ውጊያ እየተባባሰ መሆኑን አክለው ገልጸዋል። በድሮን ጥቃት እንደሚደርስ ያልሞ ተኳሾች ጥቃት እንዳለ እየሰማን ነው። ስለዚህ ሁኔታው ከጊዜ ወደ ጊዜ መባባሱን ቀጥሏል። ከተማ ውስጥ የለየለት ጦርነት እየተካሄደ ነው። የሚያሳዝነው ሲቪሉ ሕዝብም የጤና ተቋማቱም ምንም አይነት ጥበቃ አይደረግላቸውም። እውነታው ይሄ ነው። በውጊያው ምክንያት ሰዎች ከተማይቱን ጥለው ለመሸሽ እንዳልቻሉና የእርዳታ ድርጅቶችም የምግብ እርዳታ ለማድረስ እየተቸገሩ መሆኑን የዳርፉር ተፈናቃዮችና ስደተኞች መርጃ የተባለው ግብረሰናይ ድርጅት ቃል አቀባይ አደም ሮጃል ተናግረዋል። የውኑ አብዛኞቹ ቤተሰቦች እኔም ራሴም ጭምር በከባድ ችግር ነው የምንኖረው። ምክንያቱም ባለው መጥፎ የጸጥታ ሁኔታና መንገዶች በመዘጋታቸው የተነሳ ከዓለም የምግብ ፕሮግራም የሚመጣ እርዳታ አይደርሰንም። ከጭንቀታችን የተነሳ የዓለምን ትኩረት ለመሳብ ይረዳል በሚል በረሃብ የተጎዱ የኤልፋሽር ህጻናትን ምስሎች በየጊዜው ለዓለም አቀፍ የዜና አውታሮች እየላክን ነው ብለዋል። ግብረሰናይ ድርጅቶቹ የሱዳኑ ቀውስ የሚሰጠው እርዳታ ባልተለመደ ሁኔታ መቀነሱን እና የዚህም ከፊል ምክንያቱ በዩክሬን እና በጋዛ የሚካሄዱት ጦርነቶች እንደሆኑ በመጥቀስ ያማርራሉ። የሰብአዊ መብት ድርጅቶችም የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በቂ ጥረት አላደረጉም በማለት ይወቅሳሉ።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 ቁጥርን አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ተመልካቾቻችን፣ ለዕለቱ የያዝናቸው መሰናዶች ተጠናቀዋል። የደንገረመ አብሪያችሁ ቆይቻለሁ። ብርሃን ኃይሉን ማብራን ነበረች። ጤና ይስጥልን።